የተወደዳችሁ አድማጭ ተመልካቾች በተለያየ አማራጭ ይህንን አገልግሎት የምትከታተሉ እንዴት ሰነበታችሁ? ያላችሁበት የእግዚአብሔር ሰላም ይብዛላችሁ። ላለው በተለይ እዚህ ከኔ ጋር በእግዚአብሔር ቤት ውስጥ ቃሉን ለመስማት የተሰበሰባችሁትን ሁሉ እንኳን ደህና መጣችሁ። ላለው እናንተም በዚህ ሰዓት በመገኘታችሁ እግዚአብሔር ይባርካችሁ። ላለው ደግሞ በቃሉ አብዝቶ እንደሚባርካችሁ ባለሙሉ ተስፋ ነኝ። እንኳን ደህና መጣችሁ። እንግዲህ አገልግሎታችንን ስንቀጥል ሳለ ዛሬ መለኮት በሚለው ዋና ርዕስ ውስጥ ሁለተኛውን ክፍል እንመለከታለን። ትላንት አንደኛውን መግቢያ የሚሆነውን ተመልክተናል። ያ ለትምህርታችን ሁሉ መሠረታዊ ስለሆነ ያልተመለከታችሁ ወደኋላ በመሄድ በተለያየ አማራጭ በማህበራዊ ገጾች ላይ የሚገኘውን እንድትመለከቱ ጋብዛችኋለሁ። በተለየ ሁኔታ በጸሎት የእግዚአብሔርን ቃል መጽሐፍ ቅዱስን በመያዝ በጣም በጥሞና ይህንን ርዕሰ ጉዳይ እንድታጠኑ ሁላችሁንም አደራ እላለሁ። ትምህርታችንን ስንቀጥል ሳለ አምላክ እንዲያስተምረን ሁላችንም ጸሎት በማድረግ እንጀምራለን። ራሶቻችንን ዝቅና እርጋይኖቻችንን እንጨፍን በያለንበት ሆነ ቅዱስ ዘላለማዊ ፍጹም የሆንክ አባታችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አንተ በቀጠርከው እና በፈቀድከው በዚህ ሰዓት በፊትህ እንገኛለን። አባት ለእኛ ያለ ሀሳብ እጅግ ግሩም ፍጻሜው ደግሞ በጣም ያማረ የሰላም እንጂ የክፋት ስላልሆነ እኛ የማናቀውን እኛም ሳንፈጠር በፊት ከእኛም በኋላ የሚሆነውን ሁሉ ታውቃለህ እና ስለዚህ እጅግ አድርገን እናመሰግናለን። አሁንም በመካከላችን እንድትገኝ ስለ ስምህ ክብር ስትል ቃልህን አክብረህ በእውነት በቃልህ እንድትባርከን እንጸልያለን። እኔን ተቆጣጠረኝ። በመንፈስህ ቁጥጥር ስር ሆኜ አንተን ብቻ ሰምቼ ካንተ የሆነውን ቃል እንድናገር ቃልህን በአንደበቴ ውስጥ አስቀምጥ የዘላለም አባት። ህዝብህ የሚመለከተው ሁሉ አእምሮ የተከፈተ እንዲሆን እጸልያለሁ። ይህ ቃል ሕይወት ይህ ቃል መንፈስ ይህ ቃል የሚቀድስ ሆኖ ሁላችንንም ወደ አንተ የሚያቀርበን እንዲሆን ፈቃድ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። ራእይ ሀያ ሁለት ዘጠኝ በተለይ ያ መልአኩ ገብርኤል ለሐዋርያው ዮሐንስ በፍጥሞ ደሴት በተገለጠበት ጊዜ ሐዋርያ ዮሐንስ እንግዲህ፣ በዚህ በተመስጦ በተደጋጋሚ ስለገባ ወይም በዛ ውስጥ ስለወደቀ ለመላኩ ሊሰግድ ሁለቴ በፊቱ ሲንጎል ሲጎነበስ፣ እንዳታደርገው ተጠንቀቅ እንዳታደርገው ተጠንቀቅ፣ እኔም ከአንተ ጋር ባሪያ ነኝ፣ ለአምላክ ስግድ እያለ ይናገረዋል እና ለእግዚአብሔር ስገድ። አሁን ስግደትም ለልጁ ስለተገባ ልጁ ማን እንደሆነ እዚህ ጋር ፍንጭ ይሰጠናል ማለት ነው። የእግዚአብሔር ልጅ የእግዚአብሔር ልጅ የሚለው ቃል ብዙ ሰዎች እንዲያደርገው ይወስዱታል። ልጅ ስላለ አባት ምን ብሎታል? ወልዶታል። አባት ምን ብሎታል? ፈጥሮታል። አባት የሆነ ጊዜ አስጀምሮታል እንጂ ይሄ ልጅ ልክ እንደ አባት ጥንት የለውም ወይም መነሻ የሆነ ቦታ ያለው ነው። እንደ አባት ጥንት የሌለው መጀመሪያ የሌለው አይደለም። ሕይወቱ የጀመረው የሆነ ሰዓት ላይ ነው ይላሉ ወገኖች። ይህ ልጅ የሚለው እውነታ እንደ ሰብአዊ ፍጡር የሆነ አባት እንደሚወለደው ከዛ እንደሚወለደው ልጅ በቀጥታ የሚወሰድ ቃል አይደለም ለምሳሌ የእግዚአብሔር በግ የሚለውን እንመልከት የእግዚአብሔር በግ የሚለው በቀጥታ የሚወሰድ ነው አይደለም ምንን የሚያመላክተው የዋህነትን ንጽህናን መስዋዕትነትን የሚወክል ባህሪን ባህሪን የሚገልጽ ነው ተምሳሌታዊ የሆነ አገላለጽ ነው ለምሳሌ ሰባት ቀንዶችና ሰባት ዓይኖች ነበሩት ይላል፣ ራይ ምዕራፍ አምስት ስድስት በቀጥታ የሚወሰድ ነው አይደለም። ያ ዓይን ሰባት ያ ቀንድ ሰባት ፍጹም ኃይልን ፍጹም ጥበብን ምን የሚል ነው የሚወክል ነው። በኩር ይላል። ይህም ተምሳሌታዊ የሆነ አገላለጽ ለምን በኩር ተባለ? በኩር ከሆነ እንግዲህ ሌሎችም ምኖች አሉ ልጆች አሉ ማለት ነው። እሱን እንመለከታለን። እንግዲህ በኩር የሚለውን እንመልከት። ከእሱ ብንጀምር ከእግዚአብሔር በመንፈስን እና በውሃ ከሚወለዱ ወንዶችና ሴቶች ልጆች ሆነው ከሚወለዱት ማለት ነው የሰማዩን ቤተሰብ ከሚያዋቅሉት ከዚህ ቤተሰብ መካከል የመጀመሪያው ልጅ በኩር ማን ነው ጌታችን የሱስ ክርስቶስ በኩር ይህን ነው የሚያመላክተው እንጂ አንዱ መለኮት ሌላኛውን በከፊል መለኮት አድርጎ እንደሚፈጥር የሚያስተምር አይደለም አሁንም የእግዚአብሔር ልጅ የሚለውን ፅንሰ ሐሳብ እንመልከት ቆላሲያስ 1 14 አሁን ልጅ የሚለው ፍጡር ነው የሚለው ስህተት እንደሆነ መጽሐፍ ቅዱስ ሲያስተምር እንዲህ ይላል። ሁሉን ፈጠረ በዚህ በበኩሉ እንዴት አድርጎ እርሱ ከጨለማ ስልጣን አዳንን። ክርስቶስ እንዳዳንን ሁሉም ይስማማል። ቤዛነቱንም የተበዥን እሱ ነው። እርሱንም የኃጢአትን ስርየት ወዳገኝንበት ወደ ፍቅሩ ልጅ መንግስት አፈለሰነ። ግልጽ ነው። ሁሉም ይስማማል። እርሱም የማይታይ አምላክ ምሳሌ ነው። የማይታየው አምላክ ካለ የእርሱ ምንድን ነው? ነጸብራቅ ነው። ምሳሌ ነው። የሚታዩት የማይታዩትም ዙፋናት፣ ቢሆን ወይም ጌትነት፣ ወይም አለቅነት፣ ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱም ብለዋል ተፈጥረዋል። እንግዲህ መለኮት ይህንን ሊያደርግ የሚችል እንደሆነ በመጀመሪያው በባህሪው ገለጻ ተመልክተናል። በእርሱ ተፈጥረዋል። ከፍጥረት ሁሉ ምንድን ነው? በኩር ነው። በኩሩ ሁሉን ፈጥሯል። እሱ ግን ምን አላለም አልተፈጠረም? ያም ሆኖ በኩር ነው፣ ያም ሆኖ ልጅ ነው። ሁሉ በእርሱና ለእርሱ ተፈጥሯል። እንግዲህ ከዚህ በላይ መጽሐፍ ቅዱስ ግልጽ ሊሆን አይችልም። ሁሉን የፈጠረ መለኮት በሆነ መንገድ የሆነ ቦታ ላይ ሊፈጠር እንደሚችል መጽሐፍ ቅዱስ አያስተምር። በተለይ በኩር የሚለው የግሪኩ ቃል ፕሮቶቶኮስ የሚለውን በቆላሲያስ 1 15 ላይ አሁን የምናገኘው በመንፈሳዊ ቤተሰብ የመጀመሪያ የሚለውን ቃል ይይዛል። የእግዚአብሔር ልጅ የሚለውን እንመልከት ለምሳሌ እግዚአብሔር አብርሃምን እንዲህ አለው የምትወደውን አንድ ልጅህን ይስሐቅን ምን በልልኝ ሰዋው ምን ማለቱ ነው አብርሃም የወለደው ወይም አብርሃም ያለው ይስሐቅ ብቻ ነው ወይስ ሌላ ልጅ አለው እስማኤል የሚባል ልጅ አብርሃም እንዳለው ይታወቃል አይደል ወልዷል ከአጋር ነገር ግን እንደ ቃል ኪዳኑ በእምነት የተሰጠውን ተስፋ ቃል በመጠባጠም በመጠባበቅ የመጣውና ከሌሎቹ ልዩ የሆነው ይሳቅ ምንድን ነው? አንድያ ልጅ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ልክ እንደዛ እንደ ተስፋ ቃሉ ነው የመጣ እንደ ቃል ኪዳኑ የመጣ ነው። እንጂ እኛም እኮ የማን ልጆች ነን? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። አብርሃም ከአጋር የወለደው ሌላኛው ልጁ እስማኤልም እንዲሁም በኋላ ላይ የወለዳቸው ልጆች ቢኖሩም ነገር ግን አንድያ ልጅህን የተባለለት ይስሐቅ እንደ ቃል ኪዳኑ የመጣ ስለሆነ ነው የእግዚአብሔር ልጅ የሚለውን ሀሳብ አሁንም እንመልከት ዮሐንስ 3 16 ሁልጊዜ የሚነሳ ሁላችንም የምናስታውሰው ቃል ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ምን ብሏል እንዲሁ ወዷልና ይሄ እንግዲህ አንድ የሚለው ቃል የግሪኩ ሞኖጂነስ የሚል ሲሆን ይህም የተለየ ከሌሎቹ ምን ያለ የተለየ አይነት እንደ ማለት ነው። እንግዲህ በበኩሩና ከሱ ቀጥሎ ባሉ ልጆች መካከል ያለው አንድነትና ልዩነት ምንድን ነው? እሱን እንመልከት። በእግዚአብሔር በኩርና በሌሎቹ ልጆች መካከል ያለው በሌሎች ወንዶችና ሴቶች ልጆች ሰብአዊ ፍጥራን መካከል ያለው አንድነት በኩሩ በእነዚህ በሰብአዊ ፍጡር መካከል ለመኖር ብሎም ለእነርሱ ለመሞት ወይም መስዋዕት ለመሆን ብሎም ሊያማልዳቸው በሰማይ ወክሏቸው ማለት ነው ሲል ሥጋ መልበሱ ያመሳስለዋል ያመሳስሏል። መጽሐፍ ቅዱስ ሲናገር እሱ በነገር ሁሉ እኛን መሰለ ከኃጢአት በቀር። ስለዚህ ሊራራልን የማይችል ሊቀ ካህን የለንም ይላል። ይሄ እኛም እሱን ወንድማችን ብለን ልንጠራው እሱም ደግሞ ወንድሞቼ ብሎ ሊጠራ እንደማያፍር ይናገራል መጽሐፍ ቅዱስ። ይሄ የጌታችን የኢየሱስ ክርስቶስ የተለየ ማንነት ምን እንደሆነ ደግሞ በሚቀጥለው እንመለከታለን። እንዲህ ይላል፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እንዲሁም ነ አያችሁ፣ የእግዚአብሔር ምኖች ልጆች፣ እሱ የማን የእግዚአብሔር ልጅ እሺ። በኩሩ ከተናናሾቹ ጋር ያለው ልዩነት አንዱነቱን አየን። ልዩነቱ ደግሞ ምንም እንኳን ስጋ ለብሶ እነሱን መስሎ ቢገለጥም ልክ እሱ እንደ አባቱ ምንድን ነው መለኮትም። ይህንን መርሳት የለብንም። ምክንያቱም ዕብራን ጸሐፊ እሱ ስግደት የሚገባው እንደሆነ ተናግሯል። እሱ በቆላሲያስ መልእክት ላይ ሁሉን እንደፈጠረ ተመልክተናል። በኋላም ዕብራን እራሱ ይናገራል። ይህንን ጳውሎስ ማለት ነው ፈጣሪ እንደሆነ ያስረዳል። እንግዲህ እንደ እግዚአብሔር ልጅ ክርስቶስ ስጋን በመልበስ የተገለጠበት ዋና ዓላማ የአባትን ባህሪ ለወንድሞቹና ለእህቶቹ በሙላት ለመግለጽ መለኮታዊነቱን ለማረጋገጥና በሌላ መልኩ እሱን ማን እንደሆነ ለማስተማር ሳይሆን ልክ እነሱን በመምሰል ነገር ግን ይህ የማይታየው አምላክ ምን እንደሆነ ለወንድሞቹና አለቶቹ በሙላት ለመግለጽ ምክንያቱም መልአክ ሆኖ ቢመጣ እኛን ሊያስተምረን አይችልም። ሱራፌል እንደ ኪሩቤል ሆኖ ቢመጣ እኛን ማንም ሊያስተምር እኛ ምክንያቱም ያ አይነት መንፈሳዊ ባህሪ የለንም እኛ ስጋውያን ነን፣ እኛ ደካሞች እኛ ሟቾች ነን፣ ጊዜያዊ ሰዎች ነን ለማለት ነው። በዮሐንስ 1 14 ቃል ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ቀጥሎ ምን ይላል? 18 ላይ እግዚአብሔርን አንድ እንኳን አላየውም። በአባቱ እቅፍ ያለው እሱ ምን አደረገው? ተረከው፣ ገለጸ፣ ባህሪውን ለእኛ አሳወቀ። ስጋ የለበሰበት ባህሪ ይህ ነው። በመለኮታዊ ባህሪ ግን ከልጆቹ ማነው? ከወንድሞቹና እህቶቹ እንደሚለይ ያስረዳል። ስለዚህ የእግዚአብሔር ልጆች የሚለው ሀሳብ ይህ ነው። ሌላው በአብና በወልድ መካከል ያለው ግንኙነት በዚህ ሊገለጽ ይችላል። እኩልነትና መገዛት እኩል ነገር ግን ልጅ ለአባት መገዛቱን መጽሐፍ ቅዱስ ያስተምራል። ይህንን ከፊልጵስዎስ ምዕራፍ ሁለት ቁጥር አምስት ላይ እንመልከት። ፊልጵስዎስ ሁለት አምስት እስከ ሰባት የእግዚአብሔር ቃል እንዲህ ይላል በክርስቶስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። ምንድን ነው ይህ ሀሳብ ምንድን ነው? እዚህ ጋር ልንይዘው የሚገባን ሀሳብ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። መተካከልን የሚለው ኢኳል ዊዝ ጋድ ከእግዚአብሔር ጋር እኩል መሆንን ምን አላለም ሥጋ ለብሰው በሚወርድበት ጊዜ አይ እንዴት ይሆናል ይሄ ነገር ብሎ ቅር አልተሰኝም። እንደ መቀማት እንደ መዘረፍ አልወሰደውም። እንዲህ መጽሐፍ ቅዱስ ከዚህ በላይ ግልጽ ሊሆን አይችል። ነገር ግን እኩል ቢሆን የባሪያን መልክ ይዞ በፍቃዱ በሰው ምሳሌ ሆኖ ራሱ ምን አደረገ? ባዶ አደረገ። አሁን ይህ ሀሳብ ነው በእናንተ ዘንድ ሊኖር የሚገባው ራስን ምን ማድረግ ባዶ ማድረግ ማን እንዲሞላ መለኮት እንዲሞላ እግዚአብሔር እንዲሞላ የእሱ ባህሪ በእኔ የእሱ ባህሪ በአንቺ የእሱ ባህሪ በአንተ እንዲሞላ ይህ ሀሳብ በእናንተም ዘንድ ይኑር የሚለውንና አለን እኩል ከዛ በኋላ ግን አሁን በፍቃዱ ራሱን ባዶ ማድረግ ባዶ ማድረግና ራሱን ማዋረድ ለአባቱ ደግሞ መገዛትን አምጥቶ መጽሐፍ ቅዱስ ይህንን ያስተምራል እኩልነትና መገዛት የሚለውን ሐሳብ እንግዲህ እዚህ ጋር በርካታ ጥቅሶች አሉ። እናንተ ወስዳችሁ ማንበብ ትችላላችሁ። የሚጻፈው ወይም የሚወጣው መጽሐፍ ላይ ይህንን ተጽፎ ታገኛላችሁ። ልጅ ከአባት እንደማይበልጥ ሁሉ በዚህ ግንኙነታቸው ወልድ በፍቃዱ እኩል ሆኖ ሳለ አባቱን የበላይ አድርጓል። ራሱን ለአባቱ አስገዝቷል። ይሄ ግን አላማው ምንድን ነው? አላማውን መረዳት አለብን። ወልድ ለአብ ራሱን ለዘላለም አስገዝቶ እንደሚኖር መጽሐፍ ቅዱስ ያስረዳል። ለምሳሌ በእነዚህ ጥቅሶች ዮሐንስ 5 19 8 28 12 50 15 15 17 1 14 28 እንዲሁም ፊልጵስዩስ 2 8 ቅድማ አይተናል። ከዛ ዕብራውያን 5 8 1ኛ ቆሮንቶስ 15 24 ላይ ወልድ ለአብ ጥያቄውን ሲያቀርብ እናያለን። ምኑን ሲያቀርብ? ጥያቄውን ሲያቀርብ፣ ጸሎቱን ሲያቀርብ ምልጃውን ሲያቀርብ፣ ምስጋናውን ሲያቀርብ፣ አባትም ለልጁ መልስ ሲሰጠው እናያለን። ይሄ በአባትና በልጅ መካከል ያለን ልዩነት ያስተምራል። ወልድ አባት ከእርሱ እንደሚበልጥ ይናገራል። ይህንን ክርስቶስ በቃሉና በተግባሩ በርካታ ስፍራ አስቀምጦ ይህ ለምንድን ነው ብለን ስናይ ወገኖች፣ ይሄ ነው ምክንያቱም የድነትን እቅድ ጀምሮ ወደ ፍጻሜ ከማድረስ አኳያ በአባትና በልጅ በመልኮት መካከል የሚሰራውን የሚደረገውን ግንኙነት የሚያሳይን ይሄ ሁሉ ለምንድን ነው? ለእኛ ምሳሌ ለመሆን እኛም፣ ልክ ጌታ ወልድ በአባቱ ላይ ተማምኖ ነው የድነትን ስራ ጀምሮ እንደጨረሰ፣ እኛም መዳናችንን ጀምረን የምንጨርሰው በእሱ ጸጋ፣ ለእርሱ በእርሱ ማለት ነው፣ በአብ ላይ በመተማመን ጥያቄያችንን ሁሉ ወደ አባት ይዘን በመምጣት በማን አማካኝነት መንገድ እውነት፣ ህይወት በሆነው እንድናደርግ ነው። በምን አይነት ህይወት እሱ ለአባቱ ራሱን በማዋረድ ራሱን በማስገዛት ፈጽሞ ለአምላክ ሐሳብ፣ ህግ መታዘዝን በማሳየት ኖረ። ይህ ብቻ አይደለም፣ እስከ ሞት ድረስ ታማኝ መሆንን ገለጠ። እኛም የእሱን ፈር የእሱን ዱካ እንድንከተል ማለት ነው። ስለዚህ አምላካችን መድኃኒታችን የሱስ ክርስቶስ ይህንን ሲያሳይ ሳለ ለእኛ ለሰብአዊ ፍጡር ምሳሌ በመሆን ከራስ ውጭ በሆነ መለኮታዊ ኃይል ድል ማድረግ እንደሚቻል ኃጢአትን፣ ዓለምን፣ ሰይጣንን ለማስተማር ይህንን አደረገ እንጂ እሱ እኩል ሆነ እኩል ሆኖ ከዛ ራሱን ለአባቱ ማስገዛቱ በመለኮት መካከል መበላለጥ የሚባል ነገርን የሚያመላክት አለ። ምክንያቱም መለኮት ከሆነ መለኮት ነው። መለኮታዊ ባህሪ ሁሉ ቅደም ያየናቸው አለው ወይም የለው ወይ፣ መለኮት መሆን ነው ወይ ከመለኮት ያነሰ። ይሄ ሰማይ ዲቫይን ወይም በከፊል መለኮት የሚል አመለካከት አለ። እንደዛ አይነት መጽሐፍ ቅዱስ አያስተምርም። ወይ ሙሉ በሙሉ መለኮታዊ መሆን ነው ወይም ፍጡር መሆን ነው። ስለዚህ ይሄ እንደው ዝም ብሎ ቃላት ላይ የሚደረግ ጨዋታ ሳይሆን ሙሉ በሙሉ አምላክ ሳለ እኩል ሳለ ራሱን ወዶ አስገዛ፣ ለእኛ ምሳሌ ለመሆን ድነትን የእግዚአብሔርን የማዳን እቅድን ከፍጻሜ ለማምጣት በሚል መርህ ማለት ነው። ትምህርታችንን ወደ ማገባደዱ እንመጣለን። እንግዲህ መጽሐፍ ቅዱስ ይሁን አሁን ሲናገር ዕብራውያን ምዕራፍ 1 ቁጥር 8 ጳውሎስ ይቀጥላል። አሁንም ከመዝሙር በመውሰድ በተለይ ይህንን ቃል መዝሙር 45 ቁጥር 6 ላይ ካለው ነው ጳውሎስ ጠቅሶ የሚናገረው ስለ ልጁ ግን አብ ማለት ነው። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። አሁን አምላክ የሚለው ቲዮስ የሚለውን የግሪክ ቃል ይወክላል እና እሱን እናያለን። የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ መለኮት በሆነው በአብ አምላክ ተብሎ ሲጠራ እናያለን። እንግዲህ ዛሬ በዚህ በክፍል ሁለታችን በመለኮት ውስጥ ያለውን ብዝሃነት እየተመለከትን ነው። ይሄ ግን በኋላ እንደምንመለከተው እግዚአብሔር አንድ ነው የሚለውን ምን አይልም አያፈርስ የአንድነት ህብረትን፣ የአንድነት ባህሪን፣ የአንድነት ዓላማን የሚወክል ቃል እንደሆነ እንመለከታለን። ስለዚህ በዕብራን ምዕራፍ አንድ ቁጥር ስምንት ላይ አሁን የተመለከትነው ይ አምላክ ሆይ ቲዮስ ሆይ የሚለው በሌላም ስፍራ እናገኛለን። በዮሐንስ ወንጌል አንድ አንድ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ የሚለው እግዚአብሔር የሚለው ከዛ ቃልም እግዚአብሔር ነበረ የሚለው ቲዮስ የሚለው የግሪክ ቃል በውስጡ እንዳለ እንመለከታለን። በዮሐንስ ወንጌል 118 በሮሜ 95 በቲቶ 213ና በሁለተኛ ጴጥሮስ አንድ አንድ ይህ ቃል እንደዋለን አለ። ይህም በአዲስ ኪዳን በደምስም ወገኖች ለጌታችን ለኢየሱስ ክርስቶስ አምላክ ወይም ቲዮስ ተብሎ ከተጠቀሱት ሌሎች ቃላት መካከል አንዱ ነው። የዕብራይን ምዕራፍ አንድ ቁጥር ስምንቱ ከአንድ በላይ በርካታ ጊዜ ውሏል ማለት ነው። ይሄ በዕብራያን የምናየው የመጀመሪያው ቃል ነው። ዕብራውያን አንድ አስር ላይ ስለ ክርስቶስ ጳውሎስ ሲናገር ሲቀጥል እንዲላል ደግሞ ጌታ ሆይ፣ አንተ ከጥንት ምድርን መሰረትህ፣ ሰማዮችም የእጆች ስራ ናቸው። የማን የዛ የበኩሩ የዛ የልጁ እግዚአብሔር ዛሬ ለእኛ የተናገረበት ያ በኩሩ ማለት ነው። በእሱ አለም ተፈጠሩ። ሰማይ የእጁ ስራ ነው። እንግዲህ ሰማያትና ምድርን እንዲህ በማለት የፈጠረው ጌታ ኢየሱስ ክርስቶስ እርሱም እንደ አብ የፈጣሪ ወይም ከመለኮት ባህርይ አንዱ የሆነውን ሁሉን የመቻል ማንነትን ሳይቀናነስ በእኩልነት እንደተላበሰ ያስረዳል ማለት ነው። በጣም በተለይ የቲቶ መልእክት ላይ ቲቶ 213 ግልጽ ይናገራል። እግዚአብሔር ቃል ይህም ጸጋ የተገለጠው በክርስቶስ ኢየሱስ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የማንን የአምላካችንን፣ ብዙ ጊዜ እናልፋታለን። ቃል የአምላካችንና የመድኃኒታችን የማን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁን ዘመን እንድንኖር ያስተምረናል። አሁን ወገኖች የሱ አምላክነት ምንድን ነው የሚያስተምረን? የእሱ ጸጋ ምንድን ነው የሚያስተምር? አሁን ዋናው ለእኛ የሚያስፈልገን ይሄ ነው። የማያስፈልግ ነገር ብዙ ጊዜ ጊዜ ባንወስድ ጥሩ ነው። እኛ ወደዛኛው ዓለም ወደ ተሻለው ህይወት ወደማይሞተው ዘላለማዊ ወደሆነ እንባ፣ ስቃይ፣ ሞት፣ በሽታ ወደሌለበት ዓለም ለመግባት ትምህርት ላይ ያለን ሰዎች ዝግጅት ላይ ያለን ሰዎች ነ። ያ በክርስቶስ የተገለጠው ማንነት ወልድ ስጋ በመልበሱ የተገለጠው ማንነት የሚያስተምረን ራሳችንን እየገዛ ዓለማዊ ምኞትን እየካድን ኃጢአተኝነትን እየተው ዳግም ምጽአቱን ምንድንል እንድንጠባበቅ ያስተምረናል። እሱን በመምሰል እንድንጠብቀው ይነግረናል። ሮሜ 95 እንቀጠል። ወደ መጨረሻ እየመጣን ነው። ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ ምንድን ነው? አምላክ ነው። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ አምላክ ነው ብሏል። እና እሱ አምላክ ነው። ለአምላክ ስግደት ይገባዋል። አምላክ ብቻ ኃጢአትን ይቅር ሊል ይችላል። አምላክ ብቻ የመለኮት ባህሪን ይዞ ይኖራል ማለት ነው። እንግዲህ ክርስቶስ ከአብ ጋር እኩል መሆኑና ስጋ ለብሶ ራሱን በሚያዋርድበት ጊዜ ይሄ መለኮታዊነቱ እንዳልለቀቀ፣ እንዳልቀነሰ ያስተምራል ማለት ነው። በተለይ ብዙ ጊዜ ይህንን ሰዎች በተለያየ መልኩ ይረዱታል። ቶማስ ተጠራጣሪው የጌታን እጅ ካላየው ጎኑን እኔ ማየት ብቻ አይደለም ካልነካው ምን አለም አላምንም አለ። ጌታ ተገለጠ። ኦኬ ና ቶማስ ንካኝ። ከዛ ቶማስም እንዲ አለ ጌታዬ፣ አምላኬም ብሎ መለሰለት ማይሎርድ ኤን ማይ ጋድ። ብዙ ጊዜ አንዳንድ ወገኖቻችን እንዲላሉ፣ አይ ቶማስ ጌታን አለና ጌታዬ ብሎ ከዛ ወደ ላይ ቀና ብሎ አምላኬም አለ እንጂ እሱን አደለም። መጽሐፍ ቅዱስ ቶማስ እንዲህ ወደ ላይ ቀና ብሎ አምላኬም አለ ሰማይ ያለውን ማለት እንጂ ክርስቶስን አላለም ይላሉ። ይሄ መጽሐፍ ቅዱስ አይደለም። በዚህ አይነት መላምትና በዚህ አይነት አቦሰጥ አንከተልም። አደል? አምላክን እሱ እንዳለ ቃሉ እንዳለ መውሰድ ይገባናል። ቆላሲያስ 1 19 እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር። ይሄ ነገሩን ሁሉ የሚቋጨው ትልቁ ሀሳብ ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በክርስቶስ ኢየሱስ በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። ኦኬ የክርስቶስ ሙላቱ ምንድን ነው? እግዚአብሔር እንግዲህ ሙላቱ በእርሱ እንዲኖር ፈቀደ። እንደውም ፈቀደ የሚለው ኢት ፕሊዝድ ሂም አስደሰተው ይላል የእንግሊዘኛው ቃል የመለኮት ሙላት ቆላሲያስ 29 መጽሐፉ እርስ መለኮት ነው እንዲህ ይላል። ቆላሲያስ 29 በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ስለዚህ የክርስቶስ ሙላቱ መለኮትነቱን ይሄ በድጋሚ የሚያረጋግጠው ቲዮቲዮ ቲዮቲቶስ የሚለው የግሪክ ቃል ይሄ መለኮት ለሚለው የዋለው ምንድን ነው ትርጉሙ? ይሄ መለኮት የሚለው ሙላቱ ማለት ነው። የእግዚአብሔር ፊት የመልኩ ነጸብራቅ፣ ወይም እግዚአብሔርን ፈጽሞ የሚመስል ማለት ነው። ስለዚህ አብ በእሱ ሙላቱ እንዲኖር ደስተኛ ሆኗል። ፈቅዷል የሚለውን ቃል እንመለከታለን። እንግዲህ ከዕብራውያን ጸሐፊ እንደገናም ደግሞ ከዮሐንስ ወንጌል ጋር ታይዞ የራእይ መጽሐፍ በርካታ ስለ ክርስቶስ ኢየሱስ ማስረጃዎችን የሚያስቀምጥ ሲሆን በዋናነት ግን በጉን ማዕከል ያደረገው የራእይ መጽሐፍ የክርስቶስ ፈቃድ በመጨረሻ ዘመን ምን እንደሆነ ለእኛ የሚያስተምር ነው። ራእይ 1፡17 እንዲህ ይላል፣ አትፍራ፣ ፊተኛው፣ መጨረሻ ሕያውም እኔ ነኝ። ይህ እንግዲህ መልእክታዊ ባህሪ ነው። ፊተኛ መጨረሻው ሕያውም እኔ ነኝ። ኢሳይያስ 446 ላይ ለመለኮት ከኋለው ቃል ጋር ይመሳሰላል። የእስራኤል ንጉሥ እግዚአብሔር የሚበዥም የሰራዊት ጌታ እግዚአብሔር እንዲ ይላል እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ። እዚጋ ፊተኛ መጨረሻው ነኝ ይላል። ከእኔ ሌላ አምላክ የለም። እነዚህ ቃላቶች በኢሳይያስ 414 446 እንዲሁም 48 12 ላይ ተቀምጧል። እንግዲህ ልክ እንደ እብራዊያን መልእክት ክርስቶስን ማዕከሉ ያደረገው የራእይ መጽሐፍ ብሉ ኪዳንን አብዛኛውን ከዛ ወስዶ ከኢሳይያስ ከሕዝቅኤል ከዳንኤል ስለ መለኮታዊው ማንነት የሚናገር ይሆናል ማለት ነው። አልፋና ኦሜጋ ፊተኛውና መጨረሻ የሚለው ቃል በራይ አንድ አራት 2212213 ይገኛል። እዚ ጋ ግን በደንብ ተመልከቱ። አሁን በመለኮት ውስጥ ያለውን ብዛነትን ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍሳውን ካለው ከነበረው ከሚመጣው አንድ አካል ነው። እዚ ጋ ደግሞ በዙፋኑም ፊት ካሉት ከሰባቱ ምን መናፍስ መንፈስ ቅዱስ አለ። እዚህ ጋ ያለውን ቀጥሎ ተመልከቱ። ከታመነውን ምስክር ከሙታን በኩር ማን ነው? የሙታን በኩር አይተነዋል አይደል? ክርስቶስ ነው። የምድርም ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ስለዚህ ካለው ከነበረው ከሚመጣው አንድ አካል አለ። በዙፋኑም ፊት ካሉት ከሰባቱ መናፍስ የመንፈስ ቅዱስ ማንነትን የመንፈስ ቅዱስን መለክታዊ ማንነት መጽሐፍ ቅዱስ ያስተምራል። የራሱ ክፍል አለ። ሁለት ተከታታይ እሱና ያለን ከታመነውን ምስክር ከሙታንም በኩር ጌታችን ኢየሱስ ክርስቶስ እንዳለ እንደሆነ እናለን። ሀያ ሁለት አስራ ሁለት ላይ ምን ይላል? እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። እነሆ በቶሎ እመጣለሁ ሲል ምንድን ነው የምንለው? አሜን ጌታ ሆይ ቶሎ ና። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። መለኮት ካልሆነ ይሄንን ሊናገር አይችልም። መጀመሪያ የለኝም መጨረሻ የለኝም ማለት ነው። መለኮታዊ ባህሪያት ክርስቶስ ከአብ ጋር መለኮታዊ ማንነቱ እኩል ለመሆኑ ተጨማሪ ማስረጃ ነው። ጌታ መለኮታዊ ባህሪም ብቻ ሳይሆን የአባቱንም ዙፋን ይጋራል። ራእይ 22፥13 የእግዚአብሔርና የበጉም ዙፋን ተብሎ ተጠቅሷል። በመጨረሻ ላይ ስንመጣ ይህ አምላክ ራእይ 22 16 አያ ስንመለከት መለኮት የሆነው ምን ይላል? እኔ ኢየሱስ በቶሎ እመጣለሁ ይላል። እግዚአብሔር የተመሰገነ ይሁን። ይህ ሙሉ መለኮታዊነትን የያዘው ይህ ራሱን ወዶ ፈቅዶ ባዶ ያደረገው ይህንን ደግሞ እኩልነት እንደ መቀማት ሳይቆጥር ቅር ሳይለው በፍቃደኝነት በመታዘዝ ከፍቅር የተነሳ እኔና እናንተን ለማዳን በመጀመሪያው ምጽአት ራሱን አዋርዶ ሥጋ ለብሶ እየመጣው እነሆ በቶሎ እመጣለሁ ይላል። ትልቁ ነገር ተዘጋጅተናል ወይ ነው፣ ይህንን መለኮት ለመቀበል ህይወቴ ምን ይመስላል? የክርስቶስ ሀሳብ በእናንተ ውስጥ ይኖር ይላል ጳውሎስ። ሀሳቤ ውስጥ ያለው ሀሳብ ምንድን ነው ወገኖች? ያንን እንድንጠይቅ ጋብዛችኋለሁ፣ በዚህ በመጨረሻ። ምክንያቱም ከዚህ መለኮት ጋር ፊት ለፊት ልንገናኝ ጊዜው ደርሷል ወይ የዘላለምን ህይወት ልንቀበል፣ ወይም ደግሞ አፍረትንና መጥፋትን ሞት የትኛውን ነው የመረጥነው? ይህንን እያሰብን እንድንጸልይ ራሳችን እንድናዘጋጅ እግዚአብሔር ይርዳን። የዛሬውን ክፍለ ጊዜ በዚህ እንጨርሳለን። ስለተከታተላችሁ እግዚአብሔር ይባርካችሁ። በዚህም በተለያየ ስፍራ ያላችሁ ጸሎት አድርገን ይህንን ወደ መደምደሚያው እናመጣለን። እንጸልይ። ቅዱስ አባታችን እጅግ አድርገን እናመሰግናለን። በዚህ ክፍል ውስጥ በርካታ ነገር እንዳስተማርከን አምናለሁ። ጌታ ሆይ አንተ ግን በመንፈስ ቅዱስ አማካኝነት በልባችን ላይ ይህንን እንድትጽፍ ጸልያለሁ። ማስተዋልና ጥበብ ከመንፈስ ቅዱስ ካልሆነ በቀር ከእኛ ዘንድ ሊሆን አይችልም። ስለዚህ የእውነት መንፈስ በመጣ ጊዜ ሁሉ ወደ እውነት ይመራቸዋል ተብሎ ተጽፏል። ስለዚህ መንፈስ ቅዱስ እውነት ወደ ሆነው ሁሉ እንዲመራን፣ እሱን እንዳንቀበል የሚያደርግ ኃጢአትና ነውር ደግሞ በኢየሱስ ክርስቶስ ደም ከእኛ እንዲወገድ አብ አባቶ ይቅር እንድትለን እንጸልያለን። ስለ ሰማህ አንተ መስገን በጌታችን በኢየሱስ ክርስቶስ አሜን።